SBS ሬዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬሊያ ልዩ ኃይል ወታደሮች በቢሊዮኖች የሚቆጠር የበጀት ድጎማ ሊያገኙ ነው ሴሪና ዊሊያምስ ከሮጀርስ ዋንጫ ስታቋርጥ አነባች የሚሉት የምሽት ርዕሰ ዜናዎቻችን ናቸው። የአውስትራሊያ ልዩ ወታደሮች በመጪዎቹ 20 ዓመታት የ3 ቢሊዮን ዶላር ድጎማ ሊያገኙ ነው። የፌዴራል መንግስቱ ለፕሮጀክት ግሬይፊን የመጀመሪያ ምዕራፍ 500 ዶላርስ አጸድቋል። በጀቱ ለዘመናዊ ዕውቀት ማሻሻያ እና የውጊያ ልብሶች፣ የጦር መሣሪያዎች፣ ሕክምና፣ የግንኙነት መሣሪያዎችና የወታደራዊ ግዳጅ አፈጻጸምን ላካተቱ የምርምር ሥራዎች የሚውል ነው። ጠቅላይ ሚኒስትር ስኮት ሞሪሰን ከፍ ያለ ድጎማ የተደረገው የወደፊቱን የጸጥታ ሁኔታ ግምት ውስጥ በማስገባት እንደሆነ ሲናገሩ ከሁለተኛው ዓለም ጦርነት ወዲህ ለመከላከያ ኃይል ችሎታ ማዳበሪያ የተገነባ ነጠላ ግብረ ቃል ነው። ይህ የማሻሻያ ለውጥም ላላው አገራዊ ምርት ገቢ የሁለት ፐርሰንት ጭማሪ የሚያደርግ ነው። አውስትራሊያን ለ21ኛው ክፍለ ዘመን ዝግጁና ብቁ የማድረግ ብቃት እንዲኖር ለማድረግ ነው ብለዋል። በሌላ በኩል ግና የአውስትሬሊያ ግሪንስ የሰላምና የጦር መሣሪያ ቅነሳ ቃል አቀባይ ሴናተር ጆርዳን ስቲል ጆን የአውስትሬሊያ ፌዴራል መንግሥት የአውስትሬሊያን መከላከያ ኃይልን ከአየር ንብረት ለውጥ ጋር ተያያዥ ሆነው ለሚከሰቱ የሰብአዊ ትድግናና ለድንገተኛ አደጋ ደራሽነት ሊያዘጋጅ ይገባዋል እንጂ በቢሊዮኖች የሚቆጠር ዶላር ለአዳዲስ የጦር መሣሪያዎች መግዣነት መዋል የለበትም ብለዋል። አክለውም ለመከላከያ ኃይል ገንዘብ ለመጨመር ቁርጠኛ የሆነው መንግሥት እውነተኛ የደህንነት አደጋ ለሆነው የአየር ንብረት ለውጥን ለመከላከልም ቁርጠኛ ሊሆን ይገባዋል በማለት መንግሥት ካዳዲስ ጦር መሣሪያ ሸመታ ይልቅ ፊቱን ወደ አየር ንብረት ለውጥ እንዲያተኩር አሳስበዋል። ሴሬና ዊሊያምስ በዩኤስ ኦፕን የመጨረሻ ቴኒስ ግጥሚያ ለ24ተኛ ጊዜ የግራንድ ስላም አሸናፊ ሆና ለመጨረስ ብታልምም በጀርባ ህመም ምክንያት ለማቋረጥ ተገዳለች። ሴሬና ከካናዳዊቷ ቢያንካ አንድሬስኩ ጋር እያደረገች በነበረው ግጥሚያ በመጀመሪያዎቹ 19 ደቂቃዎች ሶስት ለአንድ እየተመራች ነበር። ከግጥሚያ ራሷን ለማግለል ከመወሰኗ በፊት ወንበር ላይ ተቀምጣ በድንገት ዐይኖቿ በንባ ረጥበዋል። ቢያንካ አንድሪስኩም በሴሬና ጨዋታ ማቋረጥ ሳቢያ የሮጀርስ ዋንጫ ባለቤት ሆናለች። ይህ በእንዲህ እንዳለም ወርልድ ቪዥን ባካሄደው አንድ ጥናት ከገበያ አዳራሾች ቀጥሎ የዘረኝነት ጥቃቶች የሚሰነዘሩት የስፖርት ትዕይንት በሚካሄድባቸው ስፍራ መሆኑን ገልጧል። የኒው ሳውዝ ዌልስ ፕሪምየር ግላዲስ በርጂክሊያን ውርጃን ከወንጀል ጋር እንዳያያዝ በኒው ሳውዝ ዌልስ ተወካዮች ምክር ቤት በአብላጫ ድምፅ ያለፈው ረቂቅ ድንጋጌ ለጾታ መረጣ በር እንደማይከፍት አስታወቁ። ረቂቅ ድንጋጌው እስከ 22 ሳምንት ዕድሜ ያለውን ጽንስና ሁለት ሐኪሞች ውርጃው አስፈላጊ ነው ብሎ ካመኑም ከዛ ላለፈ ሳምንታት ያለውን ጽንስ ለማስወረድ ሕጋዊ ጥበቃን ይቸራል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናስማለን። የአውስትሬሊያ ልዩ ኃይል ወታደሮች በቢሊዮኖች የሚቆጠሩ የበጀት ድጎማ ሊያገኙ ነው። ሴሬና ዊሊያምስ ከሮጀርስ ዋንጫ አቋርጣ ስትወጣ አነባች። የሚሉት ርዕሰ ዜናዎቻችን ነበሩ።